የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ የሰባ ዘጠኝ ሰዎችን ህይወት የቀጠፈውን እና በመቶዎች የሚቆጠሩ ሰዎችን ያጠቃውን አዲስ በሽታ ምንነት ለመለየት እየታገለ መሆኑን አስታወቀ። በደቡባዊ አፍሪካ የዶክተሮች ማህበር ለሰብአዊ መብት የተባለው ስብስብ በሽታው ወደ ሌሎች ሀገራት እንዳይዛመት አካባቢያዊ ትብብር እንደሚያስፈልግ አሳስቧል። ኮሎምበስ ማቡንጋ በዚህ ዙሪያ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች። በዴሞክራቲክ ሪፐብሊክ ኮንጎ የበሽታ መከላከልና መቆጣጠር ተቋም ዳይሬክተር የሆኑት ዶክተር ጂን ካሴያ ከኪንሻሳ ባለስልጣናት ጋር በመሆን ትላንት ሐሙስ በኮንጎ በተገኘው አዲስ በሽታና መንስኤ ላይ እየሰሩ መሆኑን ለጋዜጠኞች ተናግሯል። ዶክተር ካሴያ የምርመራውን ውጤት በአፋጣኝ ከሐኪሞች፣ ከተመራማሪዎች እና ከሕክምና ተቋማት እንደሚሹም አስታውቀዋል። How can we accept to have five, six weeks of delay? ውጤቱን ከአምስት እስከ ስድስት ሳምንት መዘግየቱን እንዴት ልንቀበል እንችላለን? ይህ የሚሆነው ደግሞ የክትትል ሥርዓቱ ደካማ ስለሆነ ብቻ ነው። ምን እየተካሄደ እንደሆነ ለማወቅ አሁንም በመጠባበቅ ላይ ነን። ወደፊትም በሽታ ሲከሰት መንግሥት በይፋ መግለጫ ለመስጠት አምስትና ስድስት ሳምንት እንዲወስድበት አንፈልግም። ይህንን ኤክስ የተባለውን በሽታ በሚመለከት የላቦራቶሪ ውጤቶችን እየጠበቅንን የአፍሪካ የበሽታ ቁጥጥር ተቋም አፍሪካ ሲዲሲ የምርመራው ውጤቶች ይበልጥ እስኪታወቁ ድረስ አዲሱን ወረርሽኝ በሽታ ኤክስ ብለው መጥራትን መርጠዋል። በሽታው የጉንፋን ዓይነት ምልክቶች ያሉት ሲሆን፣ የዓለም የጤና ድርጅት መንስኤው አለመታወቁን ገልጿል። ነገር ግን እንደ ኢንፍሉዌንዛ ኮቪድ-19 እና ወባ አሊያም ኩፍኝ ያሉት በሽታዎች ጋር ያለውን ዝምድና እንደሚመረምርም ተገልጿል። በደቡብ አፍሪካ የሰብአዊ መብት ሐኪሞች ማህበር አጠቃላይ ዳይሬክተር የሆኑት ዶክተር ኖርማታራ ታራ የዴሞክራቲክ ኮንጎ ዜጎች እንዲረጋጉና እንዲሁም ንጽህናቸውን እንዲጠብቁ አሳስበዋል። ያልተለመዱ በሽታዎች ሲከሰቱ ለጤና ጥበቃ ባለስልጣናት ለማሳወቅ እንዲቻል መንግስታት ከውጭ አገር መግቢያዎች ላይ የሚያደርጉትን ክትትል እንዲያጠናክሩ እናበረታታለን። ከዚህም ሌላ የዚህን በሽታ ምንነት በአፋጣኝ ለማወቅ እንዲቻል ብሎም በዓለም አቀፍ ደረጃ ተዛምቶ ብዙ ሕይወት እንዳያጠፋ በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሚመራ ስራ በቅንጅት እንዲሰራ ጥሪ እናቀርባለን። መቀመጫውን በኪንሻሳ ባደረገው ገባሬ ሰናይ አክሽን አሳንቴ ተቋም አስተባባሪ የሆኑት ዶክተር አኪሌስ ሹጉ ፍራንሲስ የበሽታው ምልክቶች መታየት ሲጀምሩ አፋጣኝ እርምጃ መውሰድ ያስፈልጋል ይላሉ። ቲስ ኢንክሉድስ ሪግራስ ይህም የግል ንጽህናን በደንብ መጠበቅ፣ ውሃ መጠጣት፣ ለበሽታው ተጋልጠዋል ተብሎ የሚጠረጠሩ ሰዎችን ከሌሎች ለይቶ ማቆየትና የሐኪም መመሪያዎችን ማክበር ይጨምራል። ከዚህም በተጨማሪ ትኩሳት፣ ሳል፣ የአፍንጫ ፈሳሽና የደም ማነስ የመሳሰሉ አጠራጣሪ ምልክቶች ካሉ ፈጥነው ለሕክምና ተቋማት ባለስልጣናት ማሳወቅ አስፈላጊ መሆኑን እንናገራለን። አፍሪካ ሲዲሲ በሽታው ወጣት ልጆችን በተለይም ደግሞ እድሜያቸው ከአምስት በታች የሆኑ ጨቅላ ሕጻናትን እያጠቃ መሆኑን ይገልጻሉ። ዶክተር ካሲያ በዴሞክራቲክ ኮንጎ ለአሁን ብቻ ሳይሆን ወደፊትም ሊከሰቱ የሚችሉ ወረርሽኞችን ለመቋቋም በተለያዩ አካባቢዎች ቤተ ሙከራዎች መገንባታቸው አስፈላጊ ነው ይላሉ። በበሽታው ተይዘዋል ተብሎ የተመዘገቡትና መታመማቸው የተረጋገጠው ሰዎች ቁጥር ይለያያል። ይህ የሆነው ምርመራ የሚካሄድበት ላቦራቶሪ በሚመለከት ከፍተኛ የሆነ ችግር ስላለ ነው። ኮንጎ ጠንካራ የላብራቶሪ አቅም ያስፈልጋታል። ሌላው ችግር የርቀት ጉዳይ ነው። ኮንጎ ሰፊ ሀገር ነች። ጥሩ መሠረተ ልማት ግን የላትም። በ48 ሰዓታት ውስጥ መድረስ ካለባቸው የምርመራ ናሙናዎች ውስጥ በሰዓቱ የሚደርሰው 35 በመቶ ብቻ ነው። ይህና ቶሎ መፍትሄ የሚፈልግ ከባድ ችግር ነው። ይህ በእንዲህ እንዳለ ዴሞክራቲክ ኮንጎ ሀያ የአፍሪካ ሀገራትን ያጠቃውን ኤምፓክስ በሽታ ወረርሽኝን እየተዋጋች መሆኑን አፍሪካ ሲዲሲ ጨምሮ አስታውቋል። ካለፈው ጥር 2016 ዓ.ም አንስቶ እስካሁን ድረስም 62171 የኤምፓክስ ታማሚዎች በሀገሪቱ የተገኙ ሲሆን ከነዚህ ውስጥ 1200 የሚደርሱት ህይወታቸው አልፏል። በኮለምበስ ማቪሆንጋ ለተጠናቀረው ዘገባ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ